ጋቢና ቢኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ጋቢና ቢኦኤ አስገባችሁት። ፍሪካ ሰላም፣ ሰላም፣ ጤና ይስጥልኝ። የተከበራችሁ አድማጮቻችን ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ ጋቢና ቪኦኤ ፕሮግራማችን ተጀምረዋል። ዛሬ አርብ ነው። አርብ የቀን ጠዴ ብለነዋል። አርብ አርብ ደግሞ ጠዴ ጠዴ ሙዚቃ ነው ማስደምጣችሁ። ዲጄ ፋልሱ ነኝ። እንግዲህ ዛሬ ፕሮግራሜ ላይ አንድ እንግዳ ሌላችሁ መጥቻለሁ። አንድ እንግዳ አይደለም ግሩፕ ናቸው። ግን እነሱን ወክሎ ከኔ ጋር ኢንተርቪው አድርገዋል። እሱም ሄኖክ ማህሪ ነው። ሄኖክ ማሪ ብራዘርስ አዲስ የሙዚቃ አልበም አውጥተዋል። ሰባት ዘጠና ይሰኛል፣ የቤት ቁጥራቸው ነው። በጣም ምርጥ ሙዚቃ ነው የሰሩት እዛ ላይ እና ትናንትና ደውየለት ስለ አልበሙም ስለ ሙዚቃ ጉዞውም ተጫዋውተናል። እሱን ጋብዛችኋለሁ ብዛችኋለሁ። በመሃል በመሃልም ከዚህ አልበም ላይ ምርጥ ምርጥ ያልኳቸው ሙዚቃዎች ማዘጋጀላችኋለሁ። እሱንም ታደምጣላችሁ። አስተያየቶቻችሁን እቀበላለሁ። አብራችሁ እንድትቆዩ በመጋበዝ እንግዲህ ሄኖክን ይዤ ወደ እናንተ ቀርባለሁ። ሰሞኑን እንግዲህ እያየን ነው። እና ዜና ያማረረህ ይመስላል። ዜና የዓለም ዜና። አዎ፣ ያው መጥፎ መጥፎ ወሬ ሁላችንንም እንደሚደብረን እንደሚያስመረረን እኔንም ተሰምቶኛል። እና ሁላችንም እንጋራዋለን ይሄን ሀሳብ ይመስለኛል። ወንድም ወንድሙን ሲወጋ በጥላቻ የሚሰማው ደም መፋሰስ፣ ሽብር ብቻ The door and it's a guy know they have as well to ዓለምን እንደ አንድ ሰው ዓለም ላይ ያለውን ነገር የምታይበት መነጽር ነው አደል ዜና፣ ማታ ከስራ ደግሞ ትገባ ስላለ ልክ ቤት ገባ፣ ቲቪውም፣ ሬዲዮውም፣ ሶሻል ሚዲያውም አንዳንድ ጊዜ በቃ የሚያስጨንቅህ፣ የሚያሳዝን፣ ልብህን የሚሰብር ነገር ያሰማሃል ና ቁጭ ብዬ አንድ ቀን ሳስብ ምንድን ነው የምንሰማው፣ በቃ ለምን ሆነ ይሄ የምትልበት የሆነ የጥሞና ጊዜ ይኖርሃል ና በዛች ሰዓት የተፈጠረች ሀሳብ ነች። እንደዚህ አይነት ሙድ ውስጥ ሆኜ የጻፍኳት ዜማ ነች። እኔ በዚህ አልበም እንግዲህ በአጠቃላይ ካየኸው ብዙ ኮንተንት ዋይዝ ብዙ ነገሮች እነካክቻለሁ። ምክንያቱም አንደኛ ጊዜ ፈጅቻለሁ፣ ሁለተኛ ብዙ ጊዜ ውስጤ ሲመላለሱ የነበሩ መደረግ አለባቸው መባል አለባቸው ብዬ የማምናቸውን ዜማዎች፣ ሀሳቦች አስፍሬያለሁ። እና ሙዚቃ ብዙ ቁም ነገር ሊወራበት የሚችል ሴክተር ነች ብዬ አምናለሁ። አርት የሰዎችን ሕሊና መጠየቅ አለበት፣ የሰዎችን ሕይወት መንካት አለበት፣ የሰዎችን የደስታ የሀዘን ጊዜ አብሮ ተሳታፊ ነው ብዬ አምናለሁ። በአርት ሰዎችን አመለካከት ትቀይራለህ። በሙዚቃ ሰዎች ታጽናናበታለህ፣ ያዘኑትን ታስደስትበታለህ፣ የተደሰቱትን ደግሞ በደንብ ሴሌብሬት እንዲያደርጉት ትረደዋለህ። አንድም ሰው እና አርት ቫሊዩ አላት ሙዚቃ ቫሊዩ አለው ከፍ ያለ። ለዛውም ፍቅርን የምንተረጉምበት ዘይቤ ጥሩ፣ ጤነኛ ሊሆን ይገባሉ ብዬ አምናለሁ። ሰው ቁቁጭ ብሎ ይመሰጣል። እንዳንዴ ጭፈራ ቤት ብቻ ይመስላል ሙዚቃ ያለው አይደለም። ሰዎች መኪና እየነዱ ሙዚቃ ይሰማሉ። ሰዎች ከስራቸው ፋታ አይናቸውን ጨፍ ነው ሙዚቃ ይሰማሉ። ሰዎች ወደ እንቅልፍ ሲሄዱ ሙዚቃ ይሰማሉ። እና ቴራፒም ነው ሙዚቃ። ሰዎች ትንሽ ጭንቅንቅ ብለን ነው አይምሯችን ታስሮ ቆይተን ሙዚቃ ስንሰማ የሚሰማን ነገር አለ እና ፈውስም ነው ሙዚቃ እና ከዛ ይበልጣል ከፍ ያለ ነው በቃ ከመጨፈር ከመዝለል ከፍ ያል ይላል የሙዚቃ ባሉ ና እኔ በተቻለኝ መጠን በዜና ብቻ ሳይሆን በጣም የተለያዩ ኮንተንት ዋይዝ ብዙ ነገሮች አሉ አልበሜ ላይ ፍቅር ይሻላል የሚል አለ ኪራይ ቤት የሚል አለ ሀሳባቸው በቃ ጠለቅ ያለ ሰዎችን ራሳቸው ጋር ከህሊናቸው ጋር እንዲያወሩ የሚያደርግ እርስ በርስ እንዲነጋገሩበት የሚያደርጉ ዜማዎች ሰርቻለሁ ያው እኔ የሚሰማኝን ሌሎች ሰዎችን ይነካል በዚህ አምናለሁ እኔ የሚያስደስተኝ ሰዎችን ያስደስታል ብዬ አምናለሁ ነው The rain be you so Krishna will be the the Tie, see My fantasy, see the fine Si fantasy, si DJ Fatsu, my mix. God loves me. This is a DJ Fatsu exclusive. Africa's Live with DJ. is DJ DJ ሰባት ዘጠና ይሰኛል፣ የሄኖክና የማሀሪ ብራዘርስ አዲስ አልበም። ከዛ አልበም ላይ እንግዲህ ሁለት ሙዚቃዎች አደመጣችሁ፣ ዜናና ብሬ ብሬ የተሰኘውን። ከሄኖክ ጋር የሚያደርገውን ጨዋታ እንቀጥላለን። አስተያየቶቻችሁንም በቪኦኤ አማሪክ ፌስቡክ ፔጅ ላይ ላይቭ እያስተላለፍ ነው ስለሆነ በዛ ላይም ከስር መጻፍ ትችላላችሁ። ጥያቄም ካላችሁ መጠየቅ ትችላላችሁ። እስቲ ወደ ሁለተኛው ንግግራችን እንለፍ። ቤት ውስጥ እንግዲህ ከድሮ የጀመረ የሙዚቃ ነገር እንዳለ ይሰማኛል። ያው በግልጽ ነው አቦ፣ ወላጆቻችን የሙዚቃ ሰዎች ነበሩ። ወላጅ አባታችን ተማሪ ሳክስፎኒስት፣ የዘፈን ፀሐፊ፣ ድምፃዊ ነበረ። በሀገር ፍቅር ትያትር ብዙ ዘመን አገልግሏል። እናታችንም ተወዛዋዥ ነበረች፣ የዘመናዊ ዳንስ ተወዛዋዥ። ሁለቱም እንግዲህ ቤተሰብም የመሰረቱት በሙያው ተገናኝተው ነው፣ ሀገር ፍቅር ትያትር። እቺ ሰባት ዘጠና የቤት ቁጥራችንም ቤታችንም፣ ከሀገር ፍቅር ብዙ አትርቅም፣ ብዙ አካባቢ ነበረ ሶ፣ ዎኪንግ ዲስታንስ። ወላጆቻችን ከስራ ወደ ቤት ለቡናም ሻይም እየመጡ ወክ አድርገው ወደ ስራቸው የሚገቡበት አገር ፍቅርም ሁለተኛ ቤታችን ነበር። እኛም በህጻንነታችን ይዘውን ይሄዳሉ። ጥናታቸውን እናያለን፣ ቲያትር እናያለን፣ ፊልም እናያለን። ብዙ ጃይንት ጃይንት የኢትዮጵያን አርቲስቶች በሕፃንነታችን አግኝተን የማግኘት ዕድል ነበረን እና እነሱን እያል እያየን ያደግነው። ከዛ ቀጥሎ እንግዲህ ቤተክርስቲያን ወደ ቤተክርስቲያን የሄድነው ቤተክርስቲያን የነበርንበት ድራማ እንሰራለን፣ የሙዚቃ መሳሪያ እንጫወታለን፣ እዘምራለን ብዙ ነፃነት ነበረን እና እንደዚህ እንደዚህ እያላደገ መጨረሻ ላይ ወደ እኔና ታናሽ ሮቤል ሙዚቃ ትርቴት ገብተን ሁለታችንም ትምትታችን አድቫንስ ተቀብለን ጨረስን። እና ሁለት ታናናሽ ወንድሞቻችንን ቤት ውስጥ ሙዚቃ አስተማረን። ፋይናሌ የዛሬ አስር አመት ከምንሰራባቸው የተለያዩ ሀገሮችና ባንዶች ለሰባስበን የራሳችንን የቤተሰብ መሀሪ ባገርስ ባንድን መሰረትን። ለሌሎች ጓደኞቻችን ከሆነን ይህንን ይመስላል በአጭሩ በዚህ ጉዞ ውስጥ ቀላል ጉዞ አይደለም። አሁን አንተ እንደዚህ አሳጥረህ እንዳወራሁ አይደለም፣ ያሰብካቸው ነገሮች የማይሆንበት ጊዜዎች አሉ እና እነዚህ እነዚህ ነገሮች እንዴት ነበር የምታልፏቸው? ወይም የምታልፏቸው፣ እንዳልከው ነው አልጋ በአልጋ የሆነልን ይመስለዋል ብዙ ሰው እና አይደለም ብዙ ውጣ ውረዶች ነበሩ። ለምሳሌ መጀመሪያ እንግዲህ ወጣት ነህ ትምህርት ጨርሰ ያኖ አራት አመት ሳጠና ከርሜ ወደ ቤት ሲሄድ የለኝም ማጥናት አለብኝ ከያሬ ደግሞ ጨርሻለሁ። ከዛ ይጀምራል እንግዲህ በቀ በትንሽ በየክለቦቹ በየባንዶቹ ተቀጥረን ሰርተን እዛ የራሳችን የሆነ ጥሩ ገቢ ሲኖረን፣ ከዛ ከትንሽ አመት በኋላ እቃ ትገዛለህ፣ የራስ እቃ ይኖርሃል፣ ስቱዲዮን ቀስ ብለህ ትደራጃለህ። እያለን እንግዲህ በአንዱ ከመሰረተ በአንዱ ከተመሰረተ በኋላ ቢዝነሱን ደግሞ ራስ ተቆጣጥረ ስትሰራው ስም መስራት አለብህ። ስምህን ካልሰራህ ደግሞ ሰዎች አንተ ጋር አይመጡም። እኛ ላክሊ ከዘሪቱ ጋር የመጀመሪያ ኮንሰርታችንን ስናደረግ እሷም ጥሩ የቅርብ ወዳጃችን ስለነበረች አልበሜ ወጥቷል ተወዷል። ስለዚህ እኔ የምሰራው የእናንተን ባንድ መስረታችሁ በእሱ ባንድ ነው ኔሾ ምሰራዋለች ትክክል ሁኔታዎችም ገጠሙ። ደስ የሚለው ልክ እነሮቤልም ከዱባይ ከአቡዳቢ መጡ። እኔም አዲስ አበባ ወደ ሶስት አራት ባንዶች እሰራ ነበር። እሱን ሁሉ ትተን ራሳችንን ባንድ አቋቋምን። ሶ የመጀመሪያው ሾው ከዘሪቱ ጋር ስንሰራ ትልቁ ተግዳሮት በአንድ ጊዜ ተገነደሰ ማለት ይችላል። ምክንያቱም ስም ለመትከል ያ ኮንሰርት በጣም ረድቶናል። በአጭር ጊዜ ውስጥ ትልቅ ስም እንድናገኝ ሆነን እሱ እንደዛ ትንሽ ረጅሙን መንገድ በትንሹ አቀለለልን። ከዛ በፊት ግን ሶስት አራት ዓመት የተለያዩ ባንዶች ልምድ ማካበት ነበረብን። ኢኩፕመንት የራሳችን ብዙ ኢኩፕመንቶችን የሰበሰብንባቸው ጊዜያቶች ናቸው እና እነዛ ጊዜያቶች ናቸው ቻሌንጅ ማለት ተጠራውኝ ቻሌንጅ ብዬ እነሱን ነው ምለው። ምክንያቱም ሁላችንም አብረን መጫዋት እየፈለግን ግን አብረን መጫዋት ያልቻልንባቸው ከዘም ላለ ጊዜ በተለያዩ ቦታዎች እየሰራን ከዛ እግዚአብሔር ርስቶን እስክንሰበሰብ እነሱ ትንሽ ቻሌንጅ አርገ አይ ቲንክ ለእናንተ ትንሽ መንገዱ መንገዱ ያደላላችሁ ይመስለኛል። አሁን ለምሳሌ ቤተሰቦቻችሁ ሙዚቀኛ መሆናችሁ ብዙ ቤተሰብ ሙዚቀኛ እንዲሆኑ አይፈልግም ልጆቹ። ፕሪቪሌጁ ደግሞ እውነትን ነው እንዳልከው እንደሌላው የህብረተሰብ ክፍል ሙዚቀኛ እንድትሆን ብዙ ስቃ ያልነበረብንም፣ እንደውም ፋዘር በጣም ፑሽ ያደርገናል ዋቨር አካዳሚክ ባክግራውንድ ውስጥ እንድትሆኑ። ሙዚቃ ግን ጥሩ ነው፣ ተሰብስባችሁ እንኳን ጃም አድርጉ፣ ተጫዋቱ፣ ወደፊት እንዳትረሱ፣ ይሄ ነገር ይጠቅማችኋል ይለን ነበር እና ይገርመኛል ይሄ አመለካከቱ እሱ ለፈለገው የፈለገው ቦታ አልደረሰም በብዙ ቻሌንጆች ውስጥ አልፏል እና እሱ እንደዛ ሰክሰስፉል ሳይሆን እኛን ፑሽ እንዴት ያደረገናል ይገርመኝ ነበር እንግዲህ ብዙ ኮመን የሆነ ነገር ምንድን ነው ወላጆች ጥሩ ካልሆነ ይህን ነገር ይቅርብህን እኔም አልሆነልኝም ነው የሚል እሱ ግን ማየት ይችል ነበር። አርቆ ያይ ነበር እና እናንተ ብዙ ታሪክ መቀየር ትችላላችሁ አብራችሁ ትጫወቱ ቆን ይለን ነበር እና ይገርመኛል፣ እስካሁን ድረስ አልረሳውም ይሄንን ነገር እና ፋዘር በህይወት የለም። እንግዲህ እሱ ልክ እኛ ያሬድ ሮቤል ግራጁዌት፣ አክቹዋሊ ሁለታችንም ግራጁዌት ካደረገን በኋላ በሞት ተለይቶናል። እና ግን የሚገርምህ ልክ ያሬድ እንደምንጨርስ አካባቢ በቃ ይነግረን ነበር ገና ምንም አላያችሁ፣ ስካይዝ ሊሚት ምናምን ይለናል ሁልጊዜ። ዋቹ አቃለው ትልቅ ቦታ እንደምትደርሱ ይለን ነበር እና የሚገርም የማዘርን ክሬዲትም ማጥፋት አልፈልግም። እሱ እንደዛ ፑሽ ያደረገን ነበር። የመጀመሪያዋ ሰው ግን እሷ ነች። ወደ ያሬድ ለምሳሌ እኔና ሮቤልን እጃችንን ሃይዳ ፈተና እንድንፈተን ያደረገችን ኤንካሬጅ በማድረጉ እሷም አለችበት እና አሁን በጣም ደስተኛ ሰው እንደሆነች ትነግረናለች። እንደምትኮራብን ትነግረናለች እና በጣም ደስተኛ ነች a DJ፣ አንተ የማን አድናቂ ነህ? እንግዲህ ከሀገራችን ልጀምር። በጣም የተስፋዬ ገብረ አድናቂ ነኝ። በጣም ወደዋለሁ። ከልጅነቴ ጀምሮ አሴቱን እየሰማሁ ነው ያደግኩት እና ታሪኩም ይመስጠኛል ማን እንደዚህ አይነት ነገር ባልተ ባልነበረበት ዘመን እንግዲህ ከሀገር ወጥቶ ጣሊያን ሀገር ውስጥ ሙሉ በሙሉ የነጭ ባንድ የራሱ ኦን አድርጎ የራሱ ቲያትር ኦን አድርጎ ሆሊውድ እየሄደ ፐርፎርም የሚያደርግ ትልቅ ትልቅ ሀብት ነበር። እና ፊል የእሱን አልበም እሰማለሁ፣ በጣም ይገርመኛል። አንድ አልበም ነው እንግዲህ በእርግጥ ለህዝብ የደረሰው፣ ግን በሰዋይ ገብሬ ለእኔ በጣም ይመስጠኛል። የአስቴርንም በተለይ ከሰማንያ ስድስት በፊት የነበሩትን ሙዚቃዎች በጣም በጣም ወዳጅ ነ ያስተራወቀ አሮን ነው አሁን ካሉት ደግሞ ለእኔ በጣም ትልቅ ትልቅ ትልቅ ቦታ የምሰጠው ሙዚቀኛ ኤልያስ መልካን ነው ምክንያቱም ኤልያስ ጊታሪስት ብቻ አይደለም ፕሮዲውሰር ነው ሩ የሙዚቃ ፀሐፊ ነው እና ኤልያስን በጣም በጣም ነው ማደንቀው በጣም ኤልያስ አድናቂ ነኝ። እንዲሁም የአበጋዝ፣ የዘሪቱ ምንም ጓደኛ ትሆን ባላት ጊስት እና ባላት ስጦታ በጣም መሰጣለሁ። ከጥቂቶቹ እነዚህ ናቸው። አለም አቀፍ እንግዲህ ብዙ ናቸው። ከልጅነታችን ጀምሮ ብዙ ብዙ ሙዚቃዎችን ስንሰማ ነበር። እነ ሊዮነ ሪቺ፣ ኮሊን ዘጋንግ፣ ማይክል ጃክሰን በጣም ብዙ ናቸው። አሮ ነው እንግዲህ አሁን ዝም ብዬ ነው የምትከፍተው ይችል አስባለሁ እና ምንም አልሳትኩም ማለት አልሳትኩም። የመጀመሪያ እንግዲህ ቆሜ ከኤክስፐርቱ አንድ ጋር ዘፈን የዘፈንኩት የላሎ ሪችል ሌሎ ምትለዋን ዘፈን ነው እና የሚገርም እሱን ማለት አለ ፋዘር እሱን ሰው ሰውዬ ሳይከፍት አይውልም የወስጡን ቤቱ እና የእሱ ኢንፍሉዌንስ ነው እሱ ይከፍታል። ቢሊዮሽንን ይከፍታል። ስቲቪዮንበር ይከፈታል ማይክል ጃክሰን ይከፈታል። እና እነዚህም እየሰማን ነው ያደገነው ሊሆነሮቺ ለኛ እንደ ቤተሰብ ነው። ሀሳቤንም አጋራት፣ ሲከፋኝም አወራት፣ ግድ የሚላት ነገር saswat chegre what they know mo cuz one to fight girl one the i i አድማጮች ተመልሻለሁ ማስተናግዳችሁ ዲጄ ፋያሱ የምታደምጡት ጋቢና ቪኦኤን የአርቡን ጋቢና ሙዚቃን ነው። ዛሬ እንግዳችን ሄኖክ ማሪ እና ማሪ ብራዘርስ አዲስ አልበም አውጥተዋል። ስለሱ ነው ያወራነው። ከሄኖክ ጋር ያለንን የመጨረሻውን ያወራነውን ስለ አልበሙ እና ስለ ማስመረቂያው የሚናገርበትን ፓርት ደግሞ አሁን ላሰማችሁ፣ ከዛ ተመልሼ እመጣለሁ። የዛሬ አምስት አመት እኔ ፎከስ አድርጌ ዘፈኖች በመጽሐፍ በማዜም እና በማቀናበር ወደ ስራው ገባሁኝ ምክንያቱም ይሄ የሆነበት ምክንያት ዘፈን የምጽፈው የምዘፍነውም እኔ ነኝ ከባንዳችን ውስጥ እና የእኔ ኃላፊነት ይበዛል እዚህ ላይ ስለዚህ የእኔ ቤት ስራ ከተሰራ በአንዱ ሬድ እንደሆነ አውቃለሁ ዜማዎች እንግዲህ ሲጻፉ ዘሪቱም አንድ ሶስት ዘፈን ጽፋልኛለች፣ አልበሙ ላይ በ ነገራችን ላይ የቀሩት አስራ ሁለት ዘፈኖች እኔ ነው እኔ ነኝ የሰራሁት የማም ግጥም ነው ምናምን። እንግዲህ ወደ ስልሳ ዘፈን አካባቢ ጽፌ መመካከር ነበረብን እንግዲህ የእኔ ቶፕ አድቫይዘሮች ኤልያስ መልካና ዘሪቱ ናቸው። ዜማዎቼን ሰሙልኝ እርማት፣ በተለይ ኤልያስ መልካ በጣም በተደጋጋሚ ቁጭ ብሎ አብረው ይሰማ እዚህ ዜማ ላይ እኔ አንተን አልሰማህም አንተ እንደዚህ አደለህም ይለኛል። እኔ ደግሞ ተስፋ ቆርጬ ይሄን ዘፈን ጥየዋለሁ። እስኪ ስማው ስለው ይሄ ነው እኮ ያንተ ዘፈን እያለ እንዲሁም ዘሪቱም እንደዚሁ በቃ እኔ ተስፋ የቆረጥኩባቸውን አቅጣጫዎች የኔ እንደሆኑ ሊይዛቸው ያሰብኳቸው ደግሞ ኔ እንዳለ እያረሙኝ አንዳንዴ ሁሉንም ነገር እራስህ ሰራ ኮንፊውዥን ይፈጠራል። መሀል ላይ ግራ ይገባሃል። ጥሩ የሆነው መጥፎ ይመስልሃል። መጥፎ የሆነው የራስህን ስዕል ማድነቅ አትችልም። አንዳንዴ እንደ ፈጠራ ስራ ይፈይሰለችሃል ወዲያው አውጥታ መጣል ነው የምትፈልገው። ና አንዳንድ ስህተቶች ይፈጠራሉ። በዚህ አጋጣሚ ጥሩ ዜማ ሰርተ ልትጥለው ትችላለህ። ሰው አጠገብህ፣ የሚያውቅህ አንተን የሚረዳ ሰው ይሄ ጥሩ ነው ሊልህ ይገባል። ና እንደውም አልበሙ ላይ አንድ ሶስት ዜማ ጥዬ የነበረ መጨረሻ ላይ ኤልያስ ና ዘሪቱ ናቸው እንዲገባ መልሼ እንድቀጠው ያደረጉኝ። ና በጣም ነው ማመሰግናቸው። አዎ አንዳንድ አታውቅም አሁን ጥፋት ታጠፋለ ይላል እና አድቫይሰርስ ያስፈልጉሃል። መሀል አብረው ቁጭ ብለው የሚያውቁ የሚገነቡ ወይ የሚያርሙ ጥሩ ወዳጆች ያስፈልጉሃል። እና እኔ እድለኛ ነኝ። በዚህ አምስት አመት የፈጀው ምንድን ነው ፎከስ ሆኜ ፕሮዲስ አደረግኩት፣ አቀናበርኩ፣ ጻፍኩ፣ ዜማ ጻፍኩ፣ ግጥም ጻፍኩ፣ መልሼ ዜማዎቼን በራሴ ያቀናው ከዛ ባንዶችም ሲኩዌንስ ያረኩትን ሙዚቃ ለባንድ አባላት በትኜ ጊታሪስቱ ሮቤል እንደ እኔ እንዳሰብኩት እና እሱ ደግሞ እንደተመቸው አድርጎ እንዲሰራው ነፃነትም አለ መስመርም አቀቅ ዳይሬክት በማድረግም ራሴ አቅጣጫውን አሳየውኝ። ለዋምንም ደዚ እንደዚ ዋሳ ወደ ሶስት ድራመሮች እየተፈራረቁ ወደ አስር ዜማ ላይ ተጫወቱ። ሆርን ሴክሽን ትሮምቦን፣ ትራምፔት እና ቴነሳክስ ዘሪሁን፣ እርሚያስ እና የሪና ና ይስሐቅ ሙሉ አምስት ዘፈን አካባቢ በባስ ሴክሽን ያስፈልገው ነበር። እነሱ ላይፍ ቀዱ። እዛ ደግሞ ድራም ላይ ናቲ ጆኒ እና ሬኒ ቴክስ የሚባል የጀማይከኝ እና ኢትዮጵያ ውስጥ የሚኖር ሶስቱም ድራም ወደ አስር ትራክ ተጫወቱ። ፐርከሽን ምሳሌ ተጫወተ። ቫዮሊን ኬት የምትባል አንድ ነጭ አርቲስት አለች እዚህ ሀገር። እሷ አንድ ዘፈን ላይ ቪዲዮም ላይ ታያችኋታል። እሷ ገብታ ተጫወተች ላይቭ ባክ ቮካሊስት። ሮዛ ክፍል የምትባል በጣም ጎበዝ ድምጻዊት አለች። እሷም እንዲህ በባክግራውንድ ቮካል ከኔ ጋር አገዘች። ይህንን ይመስላል። አምስት አመት ፈጀብን። አምስት አመት የፈጀብን ግን በየመሀሉ እንግዲህ ለቶር እንወጣለን፣ ለሻይ እንወጣለን። በመሀል ብዙ ኮሚትመንቶች አሁን የቤተሰብን እንዲህ ላይፍ ማለ ሩጫ ነገ ዛሬ እያልን ብቻ አምስት አመት ፈጀብን። አልበሙ ከአዲስ አመት ላይ ይመረቃል። ቀኑ ሰኔ አስራ ስድስት ሐሙስ ቀን ነው የሚሆነው። ክለቤች ጽ ነው ትልቅ ሾው ነው የሚሆነው። ብዙ አርቲስቶች መጥተው ሰፖርት ያደረጋሉ፣ መድረክ ላይ የተወሰኑ ዜማዎችን ይጫወታሉ። እንደነ ሚካኤል በላይነ፣ ሀይሌ፣ ሩት፣ ቤቲጂ፣ ጆኒ ራጋ በጣም ብዙ ዝንዳያኖች ይመጣሉ። ብዙ ሰውም እንጠብቃለን። ከአንድ ሺህ አምስት መቶ ያላነሰ ሰው እንጠብቃለን። ይሄ የመጀመሪያው የአልበም ምርቃት እና የአስረኛ ዓመት በዓል አስመልክቶ ነው። ከዛ ግን ወደ ኮንሰርት ነው የምንሄደው። ወደ ሴፕቴምበር መጨረሻ አካባቢ ወደ ኮንሰርት እንሄዳለን። ኢትዮጵያ ወደ ዘጠኝ ከተማ አማና ክፍለ ሀገር ቶራለን። ከዛ ወደ አሜሪካም ወደ ካናዳም ወደ ዩሮፕም ኦልሬዲ ስኬጁል እየጨረሰ ነው የቆጠረ ቁመቱን የጨመረ ሰው አሳዩኝ፣ ምድር ላይ በራሱ ሁሉንም ቻይ ዘሩን አውጦ እንደመረጠ አስቦበት እንደተሰጠ በቀለሙ ሰው ሲኩራራ፣ ትልቅ ስራ እንደሠራ፣ ፀጉሩን የቆጠረ ቁመቱን የጨመረ ሰው አሳዩኝ፣ ምድር ላ I'm a little bit uh ሁሉም ይሻላል። ይህ ሙዚቃ ሄኖክ ራሱ በቃ በስፔሻል መልክ የመረጠላችሁ ሙዚቃ ነው። ፍቅር ይበልጣል ይሰኛል። ከአዲስ ካወጡት ከሄኖክ እና ማሪ ብራደርስ አልበም ላይ ሰባት ዘጠና ይሰኛል የአልበማቸው ስም። ስለ እሱ እንግዲህ ከሄኖክ ማሪ ጋር አብረን አውርተናል። ስለ አልበሙም፣ ስለ ጉዞውም፣ ስለ ሙዚቃ ጉዞውም ይህን ያህል ከነገርን አሪፍ ነው ብዬ አስባለሁኝ። ስላደመጣችሁኝ በጣም በጣም አድርጌ ነው የማመሰግነው። ማስተናግዳችሁ የነበርኩት ሱራፌዎች ሽፈራው ወይም ዲጄ ፋሱ ነኝ። በቴክኒክ በኩል ፕሮዲውሰሪ ሞክቢል ያበሮ ኢንጂነሪ ደግሞ ሚስትር ጀስትን ኢዝ ኢን ድ ቢልዲንግ እና እናመሰግናለን። እንግዲህ መልካም ቅዳሜና እሁድ እንዲሆንላችሁ እየተመኘው በዚህ ፕሮግራሜን ጨርሳለሁ። ደህና ሁኑ።